ለጋዜጠኛው ለማርቲን ፕላውት ነገሩ ግልጽ ነው። ይህ አሁን በኢትዮጵያ የሚታየው የተቋሙ እንቅስቃሴ እሱ እንዳለው የችግሮች ሁሉ መነሻ ተቋጥረው የተቀመጡበት የመጀመሪያው ፍንጭ ነው። ቲፒኤልኤፍ ማለት የትግሬ ህዝብ ነጻ አውጪ ድርጅትና አቶ መለሰ ዜናዊ ሁለቱም የዲሞክራሲ ስርዓት እና እውነተኛ ፌዴራሊዝምን በአገሪቱ በኢትዮጵያ ለመዘርጋት ፍላጎት አልነበራቸውም። አላማቸውም አይደለም። በህገ መንግስቱ አንቀጾችም ላይ እንደሚታየው እነሱ የአቶ ሩት በዘር ልዩነትና በዘር ክፍፍሉ ላይ ነበር። በዘር ልዩነት ላይ አተኩሮ አንድ ሀገርና አንድ መንግስት ለመመስረት የሚጥር ሀይል ደግሞ በመጨረሻው እሱ የሚያጭለው የዘር ጥላቻና በዘር ላይ የተመሰረተ ግጭቶችን ነው። እዚያና እዚህ ባለፉት ወራትና ቀናት በተለያዩ የሀገሪቱ አካባቢዎች የተካሄዱት ግጭቶችና በዚያውም ሳቢያ የሞቱትና የቆሰሉት ሰዎች ጉዳይ በዘር ጥላቻ ላይ የተመሰረተ የእርስ በርስ ጦርነት በኢትዮጵያ እንደተከፈተ የሚያበስሩ ምልክቶች ናቸው ብለው አንዳንድ ተመልካቾች ሁኔታውን እነሱ እዚህ ገምግመዋል በእርግጥም ዣን ፊሊፕ ባልደረባችን እንደሚለው እንደዚህ አይነቱ በዘር ጥላቻ ላይ የተመሰረተ ግጭት በስፋትም ሆነ በጥልቀቱ ለአገሪቱ ለኢትዮጵያ አዲስ ነገር ነው ግን ደግሞ በአገሪቱ ውስጥ አሁን የሚታየው የተቃውሞው እንቅስቃሴ በዘር ጥላቻ ላይ ብቻ የተመሰረ ሳይሆን እሱ እንደ ጻፈው በሌሎች ውስብስብ በሆኑ ጉዳዮችና ምክንያቶችም ላይ የተገነባ ነው። ላለፉት ዓመታት በተከታታይ በአገሪቱ የሚታየው የኢኮኖሚ እድገት የዘር ጥያቄን በተዘዋዋሪ በሀገሪቱ እንዲነሳ አድርጓል። የዚህ ሁሉ የኢኮኖሚ እድገትና ሀብት ተጠቃሚ አትራፊና ሰብሳቢ ማን ነው የሚለውንም ጥያቄ በህዝቡ ዘንድ እንዲነሳም አስተዋጽኦ አድርጓል። በተለይ የመኖሪያ መንደሮችና የእርሻ መሬቶች ነጠቃ በሀገሪቱ በኦሮሞ ክልል ጋዜጠኛው እንደሚለው ህዝቡን አስቆጥቶት እዚያ እነሱ እንዲነሱም ምክንያት ሆነዋል። ቁጥራቸው በጣም ጥቂት የሆነ የገዢ መደብ ተወካዮችና አጋሮቻቸው የሀገሪቱን ሀብት ለ ብቻቸው ሲሰበስቡ ሌላው ተራው ህዝብ ከድንቅ የኢኮኖሚ እድገት ዣን ፊሊፕ ተዘዋውሮ እንዳየው ምን የሚያገኘው ትርፍ ነገር የለም። ከስድስት ሚሊዮን በላይ የሚሆነውም የኢትዮጵያ ህዝብ እንዳይራብ ከውጭ ሀገር የሚመጣው የእህል እርዳታም ድጎማው እንዳይቋረጥበት መጸለዩን እንደ ድሮው ጋዜጠኛው እንደሚለው ቀጥሎበታል። እሱ ብቻ አይደለም ሰዎች ከአካባቢው አምባገነን ገዢዎችና የአስተዳደር ተጠሪዎች አዲስ አበባ ላይ ተቀምጠው የፈለጉትን ህግ አውጥተው አገሪቱን ለብቻቸው ለመግዛት ከሚፈልጉ ጥቂት ግለሰቦች እጅ ነጻ ወጥተው ዣን ፊሊፕ እንደጻፈው የራሳቸውን ህይወት ለመምራት እነሱ አሁን ተነስተዋል። ሌላው ጋዜጠኛ ማርቲን ፕላውት የሆነው ይሁን ኢትዮጵያ ተፈረካክሳና ተበታትና ከዓለም ካርታ ላያጠፋም የሚለውን ቃሉንም ለጣቢያችን ለዶቼ ቬለ አሰምተዋል። አከታትሎም እሱ There is a way of solving it which would be to genuinely allow a, by having, a by having genuine multi a democracy. Doctor, <inaudible> ለጣቢያችን እንዳሉት በምንም አይነት አትወድቅም ባይ ናቸው። እርግጠኛ ነኝ በኢትዮጵያ ሕዝብ ብርታትና ፍላጎት ይች ሀገር አትበታተንም። ኢትዮጵያ በአሁኑ ሰዓት የሚያስፈልጋትን ነገር ቢኖር ሁሉንም የተለያዩ ድርጅቶች እና የሀገሪቱን የሲቪል ማህበረሰብ ተወካዮች ያቀፈ አንድ ብሔራዊ ጉባኤ መጥራት ነው። እሱም ኢህአዴግን በሰላማዊ መንገድ ለመተካት የሚረዳም አካሄድ ነው። ሪፕሌስ ኢትያደፍ ሬጂም ኢትዮጵያ እዚህ ከቅርብ ጊዜ ወዲህ ብዙ ነገር ስለ ኢትዮጵያ ይጻፋል። ከዚያም ከኢትዮጵያ ብዙ ነገሮች ይሰማል። መጨረሻውንም ያሳምር የሚሉም ተበራክተዋል። ይልማይለ ሚካኤል ለዶቸቨለ ራዲዮ ጣቢያ ከበርሊን ከተማ